ታንዛኒያ ውስጥ አብዛኞች የባህል ሕክምና አዋቂዎችና ነጋዴዎች ባመጧቸው አጉል እምነት ምክንያት የአልቢኖዎች ህይወት አደጋ ላይ ወድቋል። እንደነዚህ ሰዎች እምነት ከአልቢኖዎች አጥንት ልዩ የሆነ የመፈወሻ መድኃኒት ይገኛል። እንደ ምሁራን ገለጻ በታንዛኒያ የጥቁር ገበያ ማለትም በውስጥ አዋቂ በህይወት ይኖር የሚሞት አንድ አልቢኖ እስከ 65 ሺህ ሮ ይሸጣል። በዚህም ምክንያት ታንዛኒያ ውስጥ አልቢኖዎች ላይ በተደጋጋሚ አደጋ ይደርሳል። በድንገት ይገደላሉ፣ ይጠፋሉ። በርካቶች አካላቸው በጥቃት አድራሾች ተቆራርጧል። በምዕራባዊ ታንዛኒያ ካታቪ መንደር ውስጥ ባሳለፍነው ግንቦት ወር ውስጥ አንዲት የሰላሳ ዓመት አልቢኖ አንድ እጇ ተቆርጧል። ይህን ወንጀል ፈጸሙ የተባሉ ስምንት ተጠርጣሪ ተከሳሾች ፍርድ ቀርበው መልስ መስጠት ይጠበቅባቸዋል። እንደም ቢዚ ገጠር ነዋሪ የሆኑት አቶ ማህሙድ ማምቡላ ስለ ቤተሰባቸው ስጋት ላይ ወድቀዋል ያፓ ኒምባ የምኖረው ከጭቃ በተሰራች አንዲት ደሳሳ ጎጆ ውስጥ በመሆኑ መንግስት፣ አንድ ደህንነቱ የተጠበቀ ልጆቼ ያለ ስጋት እንቅልፍ ሊተኙበት የሚችሉበት ቤት እንዲገነባልኝ እማጸናለሁ። ባለፉት ጊዜያቶች አልቢኖዎች ላይ የሚጣለው ጥቃት እየበዛ በመምጣቱ የታንዛኒያ መንግስት ምርመራና ክትትል አድርጎ ወደ ሁለት መቶ የሚሆኑ ባህላዊ ሕክምና አዋቂዎች ታስረዋል። ታንዛኒያ የአልቢኖ ማህበረሰብ እንደተሰኘው ድርጅት ሁሉ በርካታ መንግስታዊ ያልሆኑ ድርጅቶች በታንዛኒያ ለሚገኙት አልቢኖዎች ከለላ ይሰጣሉ። እነዚህ ድርጅቶች የተለያዩ የማስተማርና የገለጻ ዘመቻዎችን በማካሄድ የሰዎችን አጉል እምነት በመቀየር ሲያቀርቡና ገንዘብ በማሰባሰብ አልቢኖዎች ደህንነቱ የተጠበቀ ህይወትን እንዲያገኙ ጥረት በማድረግ ላይ ናቸው። በአንዳንድ የሀገሪቱ ክፍሎች የታየው ጥረትም ውጤት ማስገኘቱ ተመልክቷል። ቪክቶሪያ ሐይቅ አጠገብ መዋንዛ በተባለው አካባቢ ከጎርጎረሳዊ 2006 ዓ ም እስከ 2009 ዓ ም የአልቢኖዎች ደህንነት እጅግ አስከፊ ሁኔታ ላይ ይገኝ ነበረ። ከጎርጎረሳዊ 2010 ዓ.ም ጀምሮ ግን በአካባቢው በሚኖሩ አልቢኖዎች ላይ የደረሰ አንድ ጥቃት ብቻ ነው የተመዘገበው። እንደ ፖሊስ ተጠሪው እንደ ቫለንቲኖ ሞሎልዋ መንግስት፣ አካባቢው ላይ የጀመረው የትምህርት ምራግብር ግብር እጅግ አስፈላጊ ነው። በተለይ ባዮሎጂ ትምህርትን ለማሻሻል እየታቀደ ነው። ተማሪዎች በዚህ የትምህርት ክፍለ ጊዜ አልቢኖ ማለት የቆዳ መንጣት በሽታ ከዘር ወደ ዘር የሚተላለፍ እንጂ ከምህታት ጋር ምንም ግንኙነት እንደሌለው ይማራሉ። እንደ ፖሊስ ተጠሪው የሀገሪቱ ፕሬዚዳንት እያንዳንዱ ትምህርት ቤት የምርምር ላብራቶሪ እንዲኖሩ አዘዋል። የተሻለ የተፈጥሮ ሳይንስ ትምህርት ስልጠና አጉል እምነትን እየቀነሰ ይመጣል ማለታቸውን የፖሊስ አዛዡ ቫለንቲኖ ተናግረዋል። ምንም እንኳ ብዙ ጥረት ቢደረግም በታንዛኒያ የሚገኙ አልቢኖዎች ያለ ስጋት እንዲኖሩ የሚደረገው ጥረት ገና ሙሉ በሙሉ ስኬታማ አይደለም። በርካታ ቤተሰቦች አሁንም የቆዳ ቀለም ችግር ያለባቸውን ልጆቻቸውን ይደብቃሉ። ሌሎች ደግሞ ደህንነታቸው በሚጠበቅበት ማዕከል ልከው ትምህርታቸውን እንዲከታተሉ ያደርጋሉ። ይህ ግን ችግሩ ተቀረፈ ማለት እንዳልሆነ የሶስት አልቢኖ እናት የሆኑት ሀማዲ ራማዳኒ ይናገራሉ። በኪጎማ ማዕከል አልቢኖዎች በሚጠበቁበትና ትምህርት በሚከታተሉበት ማዕከል ከማህበረሰቡ ተገለው እንደ እስረኛ ተዘግተው እንደ ተቀመጡ ያህል እንደሚሰማቸው ይናገራሉ። ጥሩ ስሜት የለኝም፣ ምክንያቱም በተደጋጋሚ ሰው መገደሉን እሰማለሁ። አልቢኖዎች የሚጣልባቸውን የነቀፌት አስተሳሰብ ለመቀነስና በማህበረሰቡ ያላቸው ተቀባይነት እንዲጎለብት ፓርላማ ውስጥ ቢገቡ እጅግ አስፈላጊ ነገርን ሊሰሩ ይችላሉ። በታንዛኒያዋ ጎረቤት ሀገር ኬንያ የቆዳ ቀለም ችግር ያለባቸው ፓርላማ አባል እንደ ኢሳቅ ሙዋውራ ኢሳቅ በፓርላማ ውስጥ ስልጣናቸው አልቢኖን የሚገድል በዕድሜ ይፍታህ ስርዓት ወህኒ እንዲወርድ የሚያደርግ ህግ እንዲጸድቅ ሀሳብ አቅርበዋል። አልቢኒዝም ሶሳይቲ ኦፍ ኬንያ የተሰኘ በኬንያ የሚኖሩ አልቢኖዎችን የሚረዳ ድርጅትን አቋቁመው በአመት መቶ ሚሊዮን የኬንያ ሽልንግ ወደ ዘጠኝ መቶ ሺህ ዩሮ እርዳታ በማሰባሰብ ገንዘቡ ለአልቢኖዎች እርዳታ እንዲውል አድርገዋል። በገንዘቡ ለአልቢኖዎች የፀሐይ መከለያ የሚሆኑ እንደ ፀሐይ መነጽርና ኮፍያ የመሳሰሉ ለመግዛት ነው። በኬንያ እነዚህን ሰዎች ማጥቃትና መግደል ያልተለመደ ነው። እንዲያም ሆኖ የተገለሉ ናቸው። የኢሳቅ ሙዋውራ አባት ልጃቸው ኢስሐቅን የሸሹት እንደተወለዱ አልቢኖ መሆናቸውን ባዩ ጊዜ ነው። እንዳየኝ ይላሉ ኢስሐቅ፣ እኔ የሱ ልጅ መሆኔን ማመን አልፈለገም።